በዓለም አቀፉ የጋዜጠኞች መብት ተሟጋች ኮሚቴ የአፍሪካ መርሃ ግብር ኃላፊ አንጀላ ኩዊን በኢሜይል በሰጡት መልስ ከመነሻው ጋዜጠኛ እስክንድርና ሌሎችም የጋዜጠኝነት ሙያን በመስራታቸው ክስ ተመስርቶባቸው ሊታሰሩና በፍጹም ሊንገላቱ አይገባም ነበር። የጸረ ሽብር ሕጉን ለማይፈልጉት ሰው መቀጣጫ ለማድረግ እንዴት የመንግስት ባለስልጣናት እጅግ በተቀናባበረ ዘዴ እንደተጠቀሙበት ትመለከታለህ። በተዘዋዋሪ ስራን ሳንሱር እያደረጉ ለሀገር ውስጥና ለዓለም አቀፉ ማህበረሰብ የሐሰት ውንጀላዎችን ፈብርከው በማስረዳት አንተ ምንም አቅም እንደሌለህና ሕይወት በእነሱ እጅ ውስጥ እንዳለች ይነግሩሃል። ብዙ ሰዎች የመንግስት አካላት ስላልወደዷቸው ብቻ በእስር በግርፋት በስደት ክብደትና በመሳሰሉት እንዲሰቃዩ ሆኗል። ጋዜጠኛ እስክንድር ነጋ እውነትን በብዕሩ የከተበ ጋዜጠኛና የሰብዓዊ መብት ተሟጋች ነው። መፈታቱ ጥሩ ዜና ቢሆንም ሌሎች የታሰሩ ጋዜጠኞችና የህሊና እስረኞችም ሊፈቱ ይገባል። በሐሰት ወንጅለው ያሳሰሯቸው አካላትም ሊጠየቁ ይገባል የሚል አቋም አለን። በዓለም አቀፉ የሰብአዊ መብት ተሟጋች የኢትዮጵያና የኤርትራ ሰብአዊ መብት ከፍተኛ ተመራማሪ ፍሌክስ ሆርን በበኩላቸው ይህ ፍትሐዊ በሆነው እስር ቤት ውስጥ ለቆዩት እስክንድርና አንዱአለምን ጨምሮ የዛሬው መግለጫ በጣም አስፈላጊ ነው። ከሰባት ዓመታት በላይ በእስር ላይ ቆይተዋል። መጀመሪያውኑ መታሰር አልነበረባቸውም። የፖለቲካ ሰዎችንና እውነትን ለሕዝብ የሚናገሩ ጋዜጠኞችን ሀገር እንደወረረ ጠላት ስም እያጠፉ በማሳደድ አስረዋል፣ ገርፈዋል፣ ገለዋል። የኢትዮጵያ መንግስት ላለፉት 26 ዓመታት የህዝብ ዓመፅ ሲበረታበት ተሳስቻለው አርማለሁ እያለ ቆይተዋል። በሌላው ዓለም እኮ ያጠፋው ባለሥልጣን ስልጣኑን ይለቃል፣ ለጥፋቱም ይቀጣል። የኢትዮጵያ ባለሥልጣናት ሲቀጡ እንጂ ሲቀጡ አይታዩም። ተሳስተናል እናርማለን ካሉ በኋላ እንኳን በቅርቡ በአማራ ክልል የገደሉትን ሰዎች እንደ ምሳሌ ማንሳት ይቻላል። ልክ ልብ እንደሚያንጠለጥል ፊልም ወይንም ቲያትር እስረኛ እንፈታለን ካሉ በኋላ ድምፃቸውን አጠፉ። ከተለያዩ አካባቢዎች ጥያቄዎች ሲነሱባቸው የተወሰኑ ሰዎችን ፈቱና ቆዩ። አሁን ደግሞ እነ እስክንድርን ለመፍታት እንደወሰኑ ተናገሩ። ሌሎችን ፖለቲከኞች ደግሞ ፍርድ ቤት ተደፈረ እያሉ ተጨማሪ የእስር ወራቶችን ፈርደውባቸዋል። አሁንም እኮ ቁልፍ የሆኑ የፖለቲካ እስረኞች በቀለ ገርባን ጨምሮ በእስር ላይ ይገኛሉ። ስለመፈታታቸው የሚነገር ነገር የለም። አስቸኳይ የሕክምና እርዳታ ያስፈልጋቸዋል፣ ግን አላገኙም። በፍሪደም ሀውስ በአፍሪካ ክፍል ከፍተኛ የፕሮግራም ኃላፊ አቶ ዮሴፍ ሙሉጌታ የሚከተለውን ሀሳብ ለዶይቼ ቬለ አካፍለዋል። ዓለም አቀፍና ሀገር ውስጥም ሰፊ እውቅና ያላቸው እስክንድር ነጋና አንዱዓለም አራጌ እንዲሁም ሌሎችም በፖለቲካ ምክንያት የሀሰት ክስ እየተቀነባበረ ቀርቦባቸው ታስሮ የነበሩ ሰዎች መጀመሪያውኑም እስር ላይ መሆን አልነበረባቸውም መለቀቃቸውም አስፈላጊም ተገቢም ነው ብለን እናስባለን። እስረኞችን የመፍታት ብቻ ሳይሆን ኢትዮጵያ ውስጥ ሰፊ መሰረት ያለው የሰብአዊ መብቶች እና የዴሞክራሲያዊ ስርዓት ማሻሻያ እንዲደረግ ከሀገር ውስጥም በተለይ ከውጭ ደግሞ ከከፍተኛ ግፊቶች ሲደረጉ ቆይቷል። የኢትዮጵያ መንግስት ላይ ለውጡ ሊደረጉ ይገባቸዋል ተብለው ሲነገሩ የነበሩት ለውጦች የፖለቲካ እስረኞችን መፍታት ብቻ አይደለም። መንግስት ራሱ እንዳለው የፖለቲካ ምህዳሩን ለማስፋት እና ብሔራዊ መግባባትን ለመፍጠር ዘላቂነት ያላቸውና ሰፊ መሰረት የሚጠይቁ የዴሞክራ ዲሞክራሲ እና የሕግ በላይነት ማሻሻያ እርምጃዎችን መጨመር አለበት ብለን ነው የምናምነው። ለዶይቼ ቬለ ራዲዮ ዘገባ መክብብ ሸዋነኝ ከዋሽንግተን ዲሲ